The Voice of America። አቃቤ ሕግ አርቲስት ሀጫሉ ሁንዴሳን በመግደል ወንጀል በተከሰሱት አራት ተጠርጣሪዎች ለሁለት ተከታታይ ቀናት የምስክሮችን ቃል አሰምቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ጉዳዮች ወንጀል ችሎት የአቃቤ ህግ ምስክሮችን ሁሉ አዳምጦ መጨረሱም ተመልክቷል። የአርቲስት ሀጫሉ ሁንዴሳ ቤተሰቦችን በችሎቱ ላይ መገኘታቸውን አክላ ፀሐይ ዳምጠው ተከታዩን ዘገባ አስተላልፋለች። ሰኔ 22 2012 ዓ.ም በአዲስ አበባ ከተማ ገላን ኮንዶሚኒየም አካባቢ ነበር ታዋቂው ድምፃዊ ሀጫሉ ሁንዴሳ የተገደለው። በአርቲስቱ ግድያ የተጠረጠሩ ግለሰቦች በህግ ቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ መሆኑም ይታወቃል። ባለፉት ሁለት ቀናትም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ጸረ ሽብር ጉዳዮች ወንጀል ችሎት የአቃቤ ህግ ምስክሮች ተሰምቷል ሲሉ የጠቅላይ አቃቤ ህግ የፕሬስ ክፍል ኃላፊ አቶ አወል ሱልጣን ተናግረዋል። ግድያውን የፈጸሙ ሰዎች ላይ ምርመራ ስናከናውን ነበር። መጀመሪያ የቆየ ነው። ከዛ በኋላ ባሰባሰብ ነው የማስረጃ ላይ ተመርኩዘን ደግሞ ክስ ለማስመስረት በቂ ማስረጃዎችን ሰብስበን ስላገኘን በዛው መሰረት ክስ መስርተን ጉዳዩን ወደ ፍርድ ቤት ወስደነው ነበረ። በዚህም ላይ አቃቤ ህግ ክሳችንን የላክነውን ክስ ፍርድ ቤት ተቀብሎ ማከራከር ጀመረ። በዛውም ክስ አሰማል። ክስ ከተሰማ በኋላ ክስ መቃወሚያ ላይ ተከሳሾች መቃወሚያችን አቅርበው ነበር። እነዛ የመቃወሚያ ሀሳቦች ላይ አቃቤ ህግ መልስ ሰጠ። አቃቤ ህግ በሰጠውን መልስ የሰጠውን መልስ እና ተከሳሾቹ አንስተውት የነበረውን የመጀመሪያም የክስ የመጀመሪያ መቃወሚያ ሁለቱን አገናዝቦ ትእዛዝ ለመስጠት ቀጥሞ ነበረ። በዛ መሰረትም ተከሳሾቹ ያቀረቡት መቃወሚያ ተገቢ እንዳልሆነ ታምኖበት እሱ ታልፎ አቃቤ ምስክሩን እንዲያቀርብ ታዞ ነበር። በዛ መሰረትም ቀነሮብ ሮብ እና ሐሙስ ማለት ነው ለተናደ ሁለት ቀናት የአቃቢያነ ሕጎችን ምስክር ለማሰማት ነበር የተቀጠረው። በዚህ በነዚህ ሁለት ቀናቶች ላይ በክሳችን ላይ በክሳችን ያሰርብናል ብለን ያሰብናቸውን ምስክሮችን በቀደም ተከተል አቅርበን ለሁለት ቀናት አሰምተን አጠናቀናል ወይም ጫንሰናል ማለት ነው። አቶ አወል የችሎቱን ውሎ ለአሜሪካ ድምጽ አብራርቷል። መጀመሪያ ለአራት ክሮች ተከሳሾች የመጨረሻ ተከታሽ አራተኛ ተከታሽ ላሞት በበቃ በራሴ አቆማለሁ የሚል አቋም ስለነበራት በሶስቱ መንግስት ጠበቃ እንዲያቆምላቸው ታዞ በዛ መሰረት ጠበቃ ቀርቦላቸው ነበረ። ነገር ግን ደግሞ አነስተኛ ተከታሽ ጠበቃ በራሷ ማቆም የማችል መሆን ድጋሚ በመግለጫ የጥብቅና አገልግሎቱ ሴት የነበረው ተቋም በተመሳሳይ ለሶስቱ የመቆሙን ያህል ለላምሮት እንዲቆም ታዞ ነበረ። ስለዚህ በዚህኛው ችሎት ትናንትናና ከትናንት ዙሪያ በኋላ ችሎት ለላምሮትም ለሌሎቹም፣ ለሶስቱም በአጠቃላይ ለአራቱም ተከታሾች መንግስት ጠበቃ አቁሙላቸው፣ በመንግስት ያቆሙ ጠበቃ ነበረ እስከለኛ ጥያቄዎች እየጠየቀ የራሳቸውን እግት ሲደርሱች ካሰላቸው ጠበቃ መንግስት ያቆመላቸው ጠበቃ ነው እና እነዚህ አራቱን ተከሳሾች መንግስት ባቆመላቸው ጠበቃ ነበረ ክርክር ሲያደርጉ የነበረው ማለት ነው። በችሎቱ ላይ ከተገኙ የአርቲስቱ ቤተሰቦች መካከል አንዱ ሀብታሙ ሁንዴሳ በበኩሉ ተከታዩም ብሏል። በፍርድ ቤቱ ተገኝተን የምስክር ቃል ሲቀበሉ እንደነበር ሰምተናል። በገዳይነት የተጠረጠረው ግለሰብ ቤተሰቦችን አርቲስቱ የተገደለበትን መሳሪያ ከፖሊስ ለመደበቅ እንዴት እንደሰወረና እንዴት እንዳወጣው ሲያስረዱ ነበር። እኛ ምስክሮቹ የሰጡትን ቃል ብቻ ነው የሰማነው። መናገርም ሆነ ጥያቄ መጠየቅ አልቻልንም። በአተጋባኘት የአቃቢ ምስክሮችን የሰማው ችሎት የምስክሮችን ቃል መርምሮ ብይን ለመስጠት ለየካቲት አስራ ሁለት ሺ አስራ ሶስት አመተ ምህረት ተለዋጭ ቀጠሮ ሰጥቷል። በአርቲስቱ የግድያ ወንጀል የተከሰሱ ግለሰቦች ጉዳይ እየታየ ያለው በአስራ ዘጠኝ ዘጠና ስድስት በወጣው የወንጀል ህግ አንቀጽ ሰላሳ ሁለት ህዝባር አንድ ሀናሌ እንዲሁም የሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1176 ህዝባር 2012 አንቀጽ 3 ህዝባር 2 መሰረት በማድረግ መሆኑም ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ